በኤርትራ የወባ በሽታ ስርጭትን ለመከላከል የተለያዩ ስራዎች እየተሰሩ እንደሆነ ተገለጸ። የክረምት ዝናብን ተከትሎ በሕብረተሰብ ሊከሰት የሚችል የወባ በሽታን ለመከላከል መንግስት ትልቅ በጀት በጅቶ የተለያዩ የቅድመ መከላከል ስራዎችን እየሰራ እንደሆነ የኤርትራ ጤና ሚኒስቴር ብሔራዊ የወባ ቁጥጥር ፕሮግራም ኃላፊ አቶ ሰላም ምህረታብ ለቪኦኤ ተናግረዋል። በዓለም የወባ በሽታን ለማጥፋት የተያዙ እቅዶችን ግምት ውስጥ ያስገባ የ15 ዓመት ስትራቴጂ ተነድፎ እየሰራ እንደሆነም አቶ ሰላም አክለው ገልጸዋል። ብርሃነ በረሀ ከአስመራ ዝርዝር ዘገባለው። ጋሽ ባርካ ደቡብ ሰሜናዊ ቀይ ባህርና አንሰባ ሪጅኖች የወባ በሽታ የሚታዩባቸው አካባቢዎች እንደሆኑ የተናገሩት አቶ ሰላም በወባ በሽታ ከሚጠቁ 58 አካባቢዎች ውስጥ ከሰባ እስከ ሰማንያ በመቶ ያለውን ቁጥር የጋሽ ባርካ ሪጅን እንደሚይዝ ጠቅሰው በሐምሌ ወር የወባ ትንኝ ማጥፊያ መድኃኒት የመርጨት ስራ እንደተሰራ ተናግረዋል። ኣብቲ ዞባ ኹን ካልኦት ኣገደስቲ ሰለስተ ዞባታት ብሃሜወት ብኣሸባርካ ና በሌሎች ሶስት ሪጅኖች የወጣው የወባ ትንኝ ማጥፊያ መድኃኒት የመርጨት ስራ ተሰርቷል። በወጣው መርሃ ግብርም በጋሽ ባርካ አስራ አራት ወረዳዎች በሚገኙ አንድ መቶ ሀያ ገጠሮች ወደ አንድ መቶ 00 ሺህ የሚጠጉ ቤቶች እንዲሁም በደቡብ በአራት ወረዳዎች መድኃኒት የመርጨት ስራው ተካሂዷል። በሰሜናዊ ቀይ ባህርም በተወሰኑ ቦታዎች ላይ መድኃኒት የመርጨት ስራው ይቀጥላል። ስለዚህ በሚበዙት የጋሽ ባርካና የደቡብ ሪጅኖች መድኃኒት የመርጨት ስራው ተጠናቋል ብለዋል። በኤርትራ እንደ ኤውሮጳውያኑ አቆጣጠር ከ1998 እስከ 2018 ባሉት ሀያ ዓመታት ውስጥ የወባ በሽታን ለመከላከል በተደረገው ከፍተኛ ጥረት በበሽታው የሚያዙና የሚሞቱ ሰዎች ቁጥር በ85 ከመቶ በመቀነሱ አልማ ከተባለ ድርጅት ሽልማት እንዳገኘች ያስታወሱት አቶ ሰላም የወባ በሽታን ከምድረ ገጽ ሙሉ በሙሉ ለማጥፋት የተያዘውን የዘላቂ የእድገት ግብ ለማሳካት በየደረጃው የሚተገበር ስትራቴጂ ተነድፎ እየተሰራበት እንደሆነ አቶ ሰላም ተናግረዋል። የወባ በሽታን ለመቀነስ ብሎም ለማጥፋት እንደ ኤውሮጳውያኑ አቆጣጠር ከ2016 እስከ 2030 በዓለም የጤና ድርጅት በወጣው የ15 ዓመት ስትራቴጂ ላይ ተመርኩሰን ከ2017 እስከ 2021 ተግባር ላይ የዋለ እንዲሁም ከ2021 እስከ 2026 የሚተገበር የራሳችንን ብሔራዊ የወባ ማጥፊያ እቅድ ነድፈን እየሰራን ነው ብለዋል። አጎበር በመጠቀም በትንኝ የሚተላለፉ በሽታዎችን መከላከል እንደሚቻል የተናገሩት አቶ ሰላም በየሶስት ዓመቱ ወባ በሚታይባቸው አካባቢዎች ለሚኖሩ የህብረተሰብ ክፍል በተደረገው የአጎበር እደላ በጋሽ ባርካሪጅን ከሚኖሩ ከሰባት መቶ ሀምሳ እስከ ስምንት መቶ ሺህ ሰዎች ውስጥ ዘጠና አምስት ከመቶ የሚሆኑ ቤተሰቦች አጎበር እንደሚጠቀሙ ገልጸው በሚቀጥሉት ጥቅምትና ህዳር ወራት ተጨማሪ አጎበር እንደሚታደል ተናግረዋል። የተዋሃደ የአካባቢ ንጽህናን በመጠበቅ እንደ ወባ፣ ደንግ ፊቨርና ቺኩንግንያ የመሳሰሉ ተላላፊ በሽታዎችን መከላከል ይቻላል ያሉት አቶ ሰላም ህብረተሰቡ ቤቱንና አካባቢውን እንዲያጸዳ፣ ውሃ የሚያቁሩ ቦታዎችን እንዲደፍን፣ አጎበር በአግባቡ እንዲጠቀም፣ እንዲሁም እንደ ትኩሳት የመሳሰሉ የወባ ምልክቶች በሚታዩበት ጊዜ በ24 ሰዓት ውስጥ በአካባቢው ወዳሉ የጤና ወኪሎች ወይ የጤና ጣቢያዎች እንዲሄድ መክረዋል። ብርሃነ በረሀ ለአሜሪካ ድምጽ asmara